እግዚአብሔር የሚወዳቸው የሎል እግዚአብሔር ቤተሰቦች እንደምን አደራችሁ? እንደምን አደራችሁ? አምላካችን እግዚአብሔር ይህችን ሰዓት ባርኮ ቀድሶ በእድሜያችን ላይ ጨምሮ እሱ እንድናመሰግነው በዚህ ቅዱስ ስፍራ በፍቅር በሰላም ስለሰበሰበን ስሙ የተመሰገነ ይሁን። ይቅር ያለን የወደደን በደሞ ከኃጢአታችን ያጠበን እግዚአብሔር ኢየሱስ ክርስቶስ በቀሪው ሰዓት ለቀደሙት አባቶቻችን እውቀትንና ጥበብን የገለጸላቸው ለኛም ለሕይወታችንና ለኑሯችን የሚያስፈልገውን የቃሉን ሚስጢር እግዚአብሔር ይግለጽልን። ዛሬ እንደ እግዚአብሔር ፈቃድ የምንማረው ትምህርት ከነገ ጀምሮ ለ አምሳ አምስት ቀናት ስለምናሳልፈው የጾም ጊዜ ይሆናል። ለትምህርታችን መነሻ የምናደርገው ኃይለ ቃል በመጽሐፈ ጦቢት ምዕራፍ አስራ ሁለት ቁጥር አንድ ላይ እንዲህ ይላል ከጾም ከምጽዋትና ከጽድቅ ሥራ ጋራ ጸሎት ጠቃሚ ነው ከጽርቅ ስራ ጋር የሚጸለየው ትንሹ ጸሎት ያለ ጽርቅ ስራ ከሚጸለየው ብዙ ጸሎት የተሻለ ነው ይላል። ይህ ቃል እንደምትመለከቱት ቅዱሳን ነቢያት የእግዚአብሔር ሰዎች ሰው በማናቸውም የሕይወቱ ጉዳይ እግዚአብሔር ፊት ቀርቦ ፈጣሪውን የሚያነጋግርበት ቋንቋው ጸሎት ይባላል። ከዚህ ሆነን የምናቀርበው ልመና ወደ ሰማይ ሰማያት ወጥቶ ሰባቱን ሰማያት አልፎ በጽርሐ አርያም ያለ እረፍትና ያለ ድካም ቅዱሳን መላእክት ወደሚያመሰግኑት በባህሪው ወደማይወሰነው ፍጥረታትን በመሀል እጁ ወደ ጨበጠው አምላክ ወደ ጌታ ጆሮ የምናቀርበው ጩኸት ጠቃሚ እንድትሆን ሶስት መሰረታዊ የሆኑ ነገሮች ጸሎትን መከተል ይገባዋል ይላል። ልብ አድርጋችሁ አስተውሉ። እኛ ወደ እግዚአብሔር የምናቀርበውን ልመና ጸሎት ሶስት ነገሮች ሊከተሉት ይገባዋል ይልና ጾም፣ ምጽዋት፣ የጽርቅ ስራ ይላል ጾም ምጽዋት፣ የጽርቅ ስራ የተከተለችው ጸሎት እጅግ ጠቃሚ ናት በማለት ቅዱስ መጽሐፍ በጾም የታጀበ በምጽዋት የታጀበ በጽርቅ ስራ የታጀበ ጸሎት በእግዚአብሔር ዘንድ የሚሰማ መሆኑን ያረጋግጥልናል። በተለይ አሁን በዚህ ባለንበት ዘመን የምናየው በጆሮ የምንሰማው በየግል ህይወታችን፣ በቤተሰብ፣ በማህበረሰብ፣ በሀገር፣ በዓለም አቀፍ ደረጃ ያሉ ክርስቲያኖች ስለሚያዩትና ስለሚሰሙት መራራና አስጨናቂ ነገር እግዚአብሔርን ሊጠይቁት እግዚአብሔርን ሊያነጋግሩት የሚገባ ዘመን ቢኖር አሁን እኛ ያለንበት ዘመን ነው። ታዲያ በዚህ ጊዜ እግዚአብሔር ጩኸታችን እንዲቀበለው፣ እግዚአብሔር ንባችን እንዲቀበለው፣ እግዚአብሔር ልመናችንን እንዲሰማው ሶስት ነገሮች ሊከተሉት ይገባዋል ይላል። ጾም፣ ምጽዋትና የጽርቅ ስራ። በዛሬው ትምህርታችን የምናየው ጸሎትን መከተል ከሚገባው አንዱ ጾም ይሆናል። ጾም ማለት ሰው ሕጉን ለሰራለት ለክርስቶስ እየታዘዘ ኃጢአትን ለማስተስረይ ብዙ ዋጋ ለማግኘት ፈልጎ የሥጋውን ፈቃድ ለነፍሱ ለማስገዛት በሕግ በተወሰኑት ቀናትና ጊዜያት ውስጥ ከመብል መከልከል ነው ይላል። ጾም የመገዛት ምልክት ነው። እግዚአብሔር አምላክ ለመጀመሪያ ጊዜ ለሰው ልጅ የሰራው ስርዓት ለሰው ልጅ የደነገገው ሕግ የጾም ሕግ ነው። ኦሪት ዘፍጥረት ምዕራፍ 2 ከቁጥር 16 እስከ 17 ብንመለከት እግዚአብሔር አምላክ ሰውን እንዲህ ብሎ አዘዘው፣ ከገነ ዛፍ ሁሉ ትበላለህ፣ ነገር ግን መልካሙንና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላ ቀን የሞትን ሞት ትሞታለህ ይላል። ይህ አምላካዊ ቃል የሚያስረዳን እግዚአብሔር ለመጀመሪያ ጊዜ ለመጀመሪያ ጊዜ በገነት ውስጥ ያወጀው አዋጅ በገነት ውስጥ ለሰው ልጆች የሰራው ስርዓት አትብላ የሚል ነው። እግዚአብሔር እኛ ብንበላ የሚገደው አምላክ አይደለም። እኛ በመብላታችን እግዚአብሔርን የምንጋራው የምንጋፋው ነገር የለውም። ግን እኛ የሱ ፍጥረቶች መሆናችንን እሱ የኛ ፈጣሪ መሆኑን የምታስታውቅ የመጀመሪያይቱ ህግ ለሰው ልጆች የተሰጠች ጾምናት አትብላ የሚል። ለዚህም ነው አባቶቻችን ይህንን አምላካዊ ቃል መሰረት አድርገው የጾምን ስርዓት በወሰኑበት የቀኖና መጽሐፍ በሆነው ፍትሐ ነገሥት ላይ አንቀጽ 15፣ ሰው ህጉን ለሰራለት ለክርስቶስ እየታዘዘ ኃጢአትን ለማስተስረይ ብዙ ዋጋ ለማግኘት ፈልጎ የፍትወትን ኃይል ወይንም የስጋን ፈቃድ ለማድከም ስጋውን ለነባቢት ነፍስ ትገዛለት ዘንድ በሕግ በታወቁት ጊዜያቶች ከመብል መከልከል ነው የሚለውን መንፈሳዊ ትርጉም የሰጡት። እንደ አባቶቻችን ቃል ኃጢአትን ለማስተስረይ ይላል። የጾምን ጥቅም ሲናገር የኃጢአትን ስሬት ለመቀበል ከእግዚአብሔር ደግሞ ብዙ ዋጋ ለማግኘት ለኃጢአት መሳሪያ የሆነውን ሥጋውን ሕያዊት ልባቢት፣ ነባቢት ለሆነች ረቂቅ አካላዊት ነፍስ ለማስገዛት በሕግ በታወቁት ጊዜያቶች ሰውነቱን ከመብል መከልከል ማለት ነው ብለው ተርጉመዋል። በዚህ መንገድ የምናቀርበው የጾም መስዋዕት እንደ ቤተ ክርስቲያኒቱ ትምህርት ሶስት አይነት ነው። አንደኛው የአዋጅ ወይንም የሕግ ጾም የሚባል ሲሆን እነዚህ አጽዋማት በቁጥር ሰባት ሲሆኑ በስምንተኛ ደረጃ የሚጾም እንደ አዋጅ ጾም የሚቆጠር አለ። እነዚህ ሰባቱ አጽዋማት ጾመ አርባ፣ ሮቡና አርብ ረቡና አርብ፣ ጾመ ሰባ፣ ነነዌ፣ ከልደትና ከጥምቀት በፊት የሚጾም የለውጥ ጾም ወይም ጾመ ጋድ፣ የነቢያ ጾም፣ የሐዋርያ ጾም፣ ጾመ ፍልሰታ የሚባሉ ሲሆኑ ሰባተኛው ወይም ስምንተኛው እንደዚሁ በሀገር ላይ፣ በዓለም ላይ አባር ቸነፈር መቅሰፍት ሲታዘዝ በልዩ ልዩ ተፈጥሯዊም ሆነ ሰው ሠራሽ አደጋዎች ምድሪቱ ስትጨነቅና ሕዝቦች በፍርሃትና በጭንቀት መኖር ሲጀምሩ በዚያን ወቅት ያሉት የሃይማኖት አባቶች ከታዘዘው መቅሰፍት ሰው እንዲድን በአብያተ ክርስቲያናት የሚያውጁት ከሰባቱ አጽዋማት ውጪ በአዋጅ በሕግ የሚጾም ጾማል። ሁለተኛው የግል ጾም የሚባል ሲሆን ይህ ጾም ደግሞ በኃጢአትም ሆነ በድካማችን የተለየ መከራ በገጠመን ጊዜ ቤተ ክርስቲያን በአዋጅ ከወሰነቻቸው በሕግ ከወሰነቻቸው አጽዋማት ውጪ እኛና እግዚአብሔር ብቻ በምናቀው ቀንና ጊዜ የምናቀርበው ጾማል። ሰው ሲቸግረው ሰው ሲጨንቀው ግራ ሲገባው፣ ገንዘቡ ዘመዱ ወገኑ ለችግሩ መፍትሄ አልሆን ሲለው እግዚአብሔርን መጠየቁ ግድ ነው በጸሎት። ልክ እንደዚህ ከአቅም በላይ የሆነ ችግር ሲገጥመን የእግዚአብሔር እርዳታ በኑሯችን ሲያስፈልገን የምናቀርበው ጾም አለ። ለምሳሌ ልበ አምላክ ክቡር ዳዊት ከቤርሳቤ የወለደው ልጁ ሲታመምበት በሰገነት ላይ ሆኖ ቁልቁል ሲመለከታት ለዓይኑ የምትማርክ አንዲት መልከ መልካም ሴት አየ። ልብ አድርጉ። ያን ጊዜ ረሳው። የአምላኩን የእግዚአብሔርን ሕጉን ረሳ። ልበ አምላክ የተባለው ቅዱስ ሰው ከእረኝነት የተመረጠው ለእስራኤል ንጉሥ ይሆን ዘንድ በእግዚአብሔር ቅዱስ ቅባት የከበረው ልብ አምላክ ክቡር ዳዊት አይኑ መልካም ነገር ሲያይ የእግዚአብሔርን ሕግ ተላለፈ። በኀጢአት ከቤርሳቤስ ጸነሰ። ለዚህ ነው በጾማችን ወቅት አይኖቻችን ክፉ ከማየት፣ ጆሮቻችን ክፉ ከመስማት፣ እግሮቻችን ክፉ ቦታ ከመሄድ፣ እጃችን ክፉ ስራ ከመስራት እንዲቆጠብ ቤተ ክርስቲያን የምታስተምረው። ያን ጊዜ በኀጢአት የተገኘ ስለ ነበረ ያ ሕፃን፣ እግዚአብሔር ስለ መተላለፉ ሕፃኑን ቀሰፈ። ዳዊት ልጁን የወደው ስለነበረ በዚያን ወቅት ምንም እንኳን በሃይማኖት የታዘዘ ጾም ባይኖርም እግዚአብሔር በችግሩ እንዲጎበኘው የደረሰበትን የልብ ስብራት እግዚአብሔር እንዲጠግንለት ዳዊት ክብረ መንግሥቱን አውልቆ ማቅ ለብሶ ትቢያ ነስንሶ በአምላኩ ፊት ስለ ታመመው ልጅ ምሕረት ይደረግለት ዘንድ ጾመ። አንዳንድ ጊዜ ለቅሷችን እንደ ልባችን ፍላጎት ላይመለስልን ይችላል። ይህን ልብ አድርጉ። እኛ እንደ ፈለግ ነው እንደ ወደር ነው የእግዚአብሔር መልስ አይሰጠንም። ዳዊት የታመመው ልጁ እንዲፈወስለት ጸለየ፣ ጾመ። ግን የእግዚአብሔር መልስ ሌላ ነበረ። የእግዚአብሔር መልስ እንደ ዳዊት ፍላጎት አልነበረም። ዳዊት በግሉ ስለ መከራው ጽናት፣ ስለ ልቡ ስብራት የእግዚአብሔርን ምህረት በጾም በጸሎት ሲጠይቅ የጸለየበት ጉዳይ እሱ እንዳሰበው ሳይሆን የታመመው ልጅ ሞተ። እግዚአብሔር ከዚህ ይጠብቅ። ያን ጊዜ አስታማሚዎቹ ፈሩ። የመታመሙ ወሬ ያን ያህል ልቡን ከሰበረውና ክብረ መንግሥቱን አስወልቆት ማቅ ካለበሰው ከዛ ከወርቅ ዙፋኑ ላይ ወርዶ አመድ ላይ ካስተኛው የሞቱ ወሬማ ምን ያደርገዋል? ብለው ሲጨነቁ እርስ በርሳቸው አንዱ ለአንዱ ሲያወራ ምን ነው? ልጄ ሞት እንዲህ አለ ዳዊት። አዎ። በሉ ክብረ መንግሥቱን አምጡ፣ ምግብ አዘጋጁ አለ። እዚህ ጋር የእግዚአብሔርን መልስ እናስተውል። እግዚአብሔር አምላክ የለመንነውን ልመና፣ የጠየቅነውን ጥያቄ እንደ ፍላጎታችን ባይሰጠንም በማጣታችን ምክንያት ከሚገጥመን የልብ ስብራት ጠብቆ መጽናናትን ይሰጣል እግዚአብሔር። ይህም የእግዚአብሔር መልስ ነው። የለመንነውን ባይሰጣን ባይሰጠን ስናጣ ከሚገጥመን የልብ ስብራት እግዚአብሔር ይጠብቀናል። ከመጨነቅና፣ በዛ ጉዳይ ላይ ከመማረር፣ ከማልቀስ ልባችንን በመጽናናት በመሙላት እግዚአብሔር መልሱ ለውጦ ሌላ ነገር ይሰጥናል። ለዳዊት የተመለሰለት ያ ነበረ፣ ወገኖች፣ የክርስቲያኖች ያ ለዳዊት የተሰጠ መልስ በግል ጾም ወይንም አንድ ሰው በመከራው በጭንቀቱ ጊዜ እግዚአብሔር እንዲጎበኘው እንደሚጸልይ ሁሉ ጸሎቱን በጾም አጅቦ ካቀረበው፣ ያ የግል ጾም ተብሎ ይጠራል። በዚያም ጾም እግዚአብሔር መልስ አለው። ዳዊትን የጎበኘ ዛሬም እግዚአብሔር በልባችን ስብራት በእሱ ፊት የምናቀርበውን የግል ጾም ይቀበላል። ሦስተኛው የጾም አይነት የንስሐ ጾም ይባላል። አንድ ሰው ኃጢአት ሲሰራ ኃጢአት ለመስራቱ ምክንያት የሚሆነው ስጋው ነው። ስለዚህ ቤተ ክርስቲያን ያጠፋውን ከምትቀጣበት መቅጫ አንዱ ጾም ነው። ልበ አምላክ ክቡር ዳዊት ለዚህ ነው ሰውነቴን በጾም ቀጣዋት ይላል። ኃጢአትን ለመስራት እግዚአብሔርን ለመበደል ምክንያት የሆነኝን ስጋ በጾም ቀጣዎት ይላል። ስለዚህ አንድ ሰው ንስሐ ሲገባ በቀኖና ቤተ ክርስቲያን መሰረት ኃጢአትን ለመስራት ምክንያት የሆነውን ስጋውን በጾም በስግደትና በምጽዋት እንዲቀጣው ካህኑ ትዕዛዝ ይሰጣል። እንዲህ አይነት ጾም ስንታዘዝ ጾሙ የንስሐ ጾም ይባላል። እንግዲህ አምላካችን እግዚአብሔር ለመጀመሪያ ጊዜ በገነት ውስጥ ለሰው ልጆች የሠራው ጾም በአዋጅ በግልና በንስሐ እንድንጾመው የታዘዝ ነው። ይህ ጾም ከምን ከምን እንድንጾም ነው የሚያዘን? መጽሐፍ ቅዱስ እንደሚያስተምረን በጾማችን ወቅት ልንጠበቀው የሚገባን ሁለት ነገር አለ። አንድ፣ ኃጢአትን ለመስራት አይነተኛ መሳሪያ ሆኖ ሁልጊዜ በእግዚአብሔር ፊት ቅድስናችን እንዲረክስ ንጽህናችን እንዲያድፍ የሚያደርገንን ስጋችንን የምንቀጣበት ቅጣት ሲሆን ይህም ለስጋ ከሚመቹ ገንቢ ከሆኑ ምግቦች በተወሰነ ጊዜ መከልከል ነው። በተወሰነ ጊዜ መከልከል ነው። ሰውነትን ከሚጠቅሙ ምግቦች ልብ አድርጉ። ሰውነትን ከሚገነቡ ምግቦች ይህን ቃል ደጋግመን ስንናገረው ዛሬ እየጾም ያለነውን ጾም በትዝብት ዓይን እንድንመለከተው የሚያደርግ ነው። ምክንያቱም የአባቶች ሕግ ሲወጣ ሰውነታችንን ከምግብ ጠብቀን ወይንም ለሰውነት ከሚጠቅሙ ምግቦች በተወሰኑ ሰዓት ተከልክለን እግዚአብሔር እንድንጠይቀው ስጋችንን እንድናደግም ነው። ግን ዛሬ ስጋው ይቅር እንጂ ምግቡ ከፍስጉ ምግብ የበለጠ እየሆነ ነው። እንኳን ሰውነታችንን ሊያደክመንና በፈጣሪ ፊት የደከመ ስጋ የበረታች ነፍስ ይዘን እንቀርብ ሊያደርገን ቀርቶ የበለጠ የሚያሳምረን የሚያስውበን እየሆነ ነው። ምግቡ አይደለም እንዴ የሚያምርብን? መቼ ነው? በጾም ነው። አሁንማ ጭራሽ አለቅም ብሎን የጾም ማክያቷ አለ ወተቱ ራሱ መልኩን ቀይሮ የጾም ማክያቶ ይባላል። ማክያቶ በወተት ነው የሚሰራው። ተመልከቱ እና ስጋው ነው የቀረው መረቁ በሙሉ አለ። ግን መጽሐፍ ቅዱሱ የሚለው የሚያስተምረው ሰውነትህን አድክም ነው የሚለው ይሄ አንዱ ነው። ለዚህ ደግሞ አባቶች በቀኑና ቤተ ክርስቲያን ሲወስኑ አብነት ያደረጉት የቀደሙትን የነቢያትን ጾም ነው። ለምሳሌ ነቢዩ ዳንኤል በአምላኩ በእግዚአብሔር ፊት ለአስር ቀን ሲጾም በዚያ በጾመበት ወቅት ለሰውነቱ ከሚስማሙ ምግቦች በመከልከል ጥሬ ቆሎ እየቆረጠመ ውሃ እየጠጣ ነው የጾመው። ለዚህ ምን ይላል መጽሐፍ ቅዱሱ? ትንቢተ ዳንኤል ምዕራፍ አስር ቁጥር ሁለት ላይ በዚያ ወራት እኔ ዳንኤል ሦስት ሳምንት ሙሉ ሳዝን ነበርኩ ይላል። ማለፊያ እንጀራን አልበላሁም፣ ስጋና ጠጅን ባፍ ያልገባም ይላል። ልባሩ ማለፊያ እንጀራ አልበላሁም፣ ስጋና ጠጅም ባፍ ያልገባም፣ ሶስት ሳምንት እስኪፈጸም ድረስ ራሴንም ዘይት አልተቀባውም ይላል። ለምንድን ነው ነቢዩ ይሄን ያደረገው? ለሃጢያት መሳሪያ የሆነውን ስጋውን ለማርከም ነው የስጋውን ፈቃድ ለማድከም ነው። እንደዚሁ ልበ አምላክ ክቡር ዳዊትም በጾሙ ወቅት በመዝሙር 108 ቁጥር 24 ላይ ምን ይላል? ጉልበቶቼ በጾም ደከሙ ስጋዬም ቅቤ በማጣት ከሳ ይላል። ስለዚህ በእነዚህ የነቢያት ጾም እንደምንማረው በጾማቸው ወቅት ለሰውነት ገንቢ ከሆኑ ምግቦች ተከልክለው እግዚአብሔርን ይለምኑ እንደነበረ ያሳለፉት የጾም ስርዓት ያስረዳናል። እኛም በነቢያትና በሐዋርያት መሰረት ላይ ታንጻችኋል ነው ሚለው ቅዱስ ጳውሎስ አንዱ በነቢያት መሰረት ላይ ለመታነጻችን ምልክቱ ነቢያት በጾማቸው ወቅት ሰውነታቸውን ከሚጠብቁት ምግብ እኛም ስለምንጠብቅና የሃይማኖታችንም ስርዓት ያንን ስለሚያዘን ነው። ሁለተኛው በጾም ወቅት ልንከለከለው የሚገባን በእርግጥ በጾም ወቅት ብቻ ሳይሆን በመላው በክርስቲያናዊ ሕይወታችን በተሰጠን ዘመን ሙሉ ልንጠበቀው ወይም ልንከለከለው የሚገባ ነገር ቢኖር ኃጢአት ነው። ሰውን ከሚያረክሰው በአምላኩ ፊት ቅድስናውን ከሚያሳድፈው ሕይወቱን ከሚያረክሰው አንዱ ከእሱ የሚወጣ ከልቡ ክፉ መዝገብ የሚፈልቀው ነው። ሰው በልቡ ክፉ መዝገብ ውስጥ ያሉት መራራ ነገሮች በአንደበቱ ሲገለጡ፣ በአይምሮው ሲታሰቡ ያ በክርስቶስ ደም የከበረውን ሕይወቱንና ሰውነቱን ማሳደፍ ይጀምራል። ለዚህ ነው በማቴዎስ ወንጌል ምዕራፍ 20 ምዕራፍ 15 ላይ ምን ይላል? ኢየሱስም እንዲህ አለ፣ እናንተ ደግሞ እስካሁን የማታስተውሉ ናችሁን? ወደ አፍ የሚገባ ሁሉ ወደ ሆድ አልፎ ወደ ዳሪ እንዲጣላ ትመለከቱ ምን? ከአፍ የሚወጣ ግን ከልቡ ይወጣል። ሰውን የሚያረክ ሰው ያ ነው። ከልቡ ክፉ ሐሳብ፣ መግደል፣ ምንዝርነት፣ ዝሙት፣ መስረቅ፣ በውሸት መመስከር፣ ስድብ ይወጣልና፣ ሰውን የሚያረክ ሰው ይህ ነው እንጂ ባልታጠበ እጅ መብላት ሰውን አያረክሰውም በማለት ክርስቶስ አስተምሯል። ወገኖች፣ ክርስቲያኖች ዛሬ የኔና የእናንተን አንደበት የሞላው ምንድን ነው? ከመራገም ከመመረቅ መራገም የሚቀናው ትውልድ ነው። እርስ በእርሳችን መልካም ንግግር ከመናገር ይልቅ ክፉ ንግግር በመናገር አንዱ የሌላውን ሰው ሕይወት በነገር የሚያቆስልበት ወቅት ነው። የቱንም ያህል ከጥሉላን ምግብ ተከልክለን እየጾምን ነው ብለን በአምላካችን በእግዚአብሔር ፊት ብንጸልይ ብንበረከክ፣ አንደበታችን መልካምን ነገር መናገር እስካልተማረ ድረስ ጾማችን በእግዚአብሔር ፊት ሁሉ ከንቱ ነው። እግዚአብሔር የሚቀበለው ጸሎት እንዲኖረን እግዚአብሔር የሚሰማው የሚቀበለው ጾም እንዲኖረን ከተፈለገ ጾማችን ይህን የተከተለ መሆን አለበት። የልባችንን ክፉ መዝገብ መዝጋት ነው። የልባችን ክፉ መዝገብ ከተዘጋ ሰው አንደበቱ በመልካም ነገር የተሞላ ይሆናል። ሰው ወዶ አይናገርም፣ ፈቅዶ በተፈጥሮ ባህሪው የሚራገም የለም የለም። የሚራገሙ ሰዎች ሁሉ የመራገም መንፈስ አለ። አንደበትን ክፉ የማያናግር አንደበትን በርግማን የሚሞላ የአጋንንት መንፈስ አለ። የአጋንንት መንፈስ ባህሪያቸው ልዩ ልዩ ነው። አንዳንድ ሰዎች አይታችሁ እንደሆነ ጤናማ አለባበስ ለብሰው ዘንጠው ከረባታቸውን፣ ሱፋቸውን አድርገው ግን አይምሯቸውን የተነሱ የተቀሙ ሰዎች አሉ። አንዳንዶቹን ደግሞ ልብሳቸውን ያስቀድዳል፣ ጸጉራቸውን ያንጨበርራል፣ ያስለፈልፋል። አንዳንዶቹን ደግሞ ካንደበታቸው መልካም ቃል ያሳጣል፣ እርግማን ብቻ በጎ ነገር የማያስቡ ክፉዎች እንዲሆኑ ያደርጋል። አንዳንዶችን ደግሞ በትዳራቸው ላይ እንዲያመነዝሩ ያደርጋል። ባህሪው ብዙ ነው። አንዷን ሴት ሰባት አጋንንት የያዛት ነው የሚለው ሰባት ሰባት አይነት ስራ ያሰራት ነበር። እያንዳንዱ የራሳቸው የሆነ ፕሮፌሽን አላቸው። አንድ አይነት ጠባይ አላቸው። እንዲህ የሚያደርገን በልባችን ክፉ መዝገቡ ስልጣን አግኝቶ እኛን በቅድስና እንዳንኖር የሚያደርገን ጾማችንን በአምላካችን በእግዚአብሔር ፊት ከንቱ የሚያደርግብን መንፈስ አለ። ስለዚህ በዚህ የጾም ወቅት ነገ ለምንጀምረው እግዚአብሔር ፊት ለምንበረከክበት ኑሯችንን፣ ሕይወታችንን እንዲጎበኝን፣ ሀገራችንን፣ ህዝባችንን፣ ዓለማችንን እግዚአብሔር በበረከት እንዲሞላልን በሱ ፊት የምንዋረድበት የነገው የጾማችን ቀን የልባችን ክፉ መዝገብ ተዘግጦ መሆን አለበት ያን ጊዜ ለዚህ ነው ታላቁ የዜማ ሊቅ ኢትዮጵያዊው ቅዱስ ያሬድ ሰው በጾሙ ወቅት ጮማ ከመብላት ሰውነቱን መጠበቅ ብቻ አይደለም፣ የሚያሰክር ነገር ባለመጠጣት ሰውነቱን መጉዳት ብቻ አይደለም፣ ዓይኖቹንም ክፉ ከማየት ይጠብቃቸው ነው የሚለው። ጆሮቹንም ክፉ ነገር ከመስማት ይጠብቃቸው፣ እጆቹንም ክፉ ነገር ከመስራት ይጠብቃቸው፣ እግሮቹንም ክፉ ቦታ ከመሄድ ይጠብቃቸው ነው የሚለው። ለዚህ ነው በጾማችን ወቅት ልንፈጽመው ከሚገባን ሁለተኛው ነገር ሕይወታችንን፣ ኑሯችንን ከሚያረክስ መራራ ስር ራስን መጠበቅ። በዚህ ሁኔታ በአምላካችን በእግዚአብሔር ፊት የምናቀርበው ጾምና ጸሎት ለእኛ ለህይወታችን የሚጠቅመን ጥቅም ምንድን ነው? የረሃብ አርማ አይደለም ጾም ወገኖች። የክርስቲያኖች ዳይት የምትገቡበትም አይደለም። ሰውነታችን ለማስተካከል፣ የሰውነታችንንም ቅርጽ ለማሳመር አይደለም። እኛ በጾማችን ወቅት ሰውነታችንን በአምላክ ፊት የምናዋርደው ጥቅም አለው፣ በረከት አለው። ያ በረከት ምንድን ነው? አንድ በጾም ወቅት የምንጠቀመው ጥቅም የመወደድና የመፈራትን ግርማ እግዚአብሔር በጠላቶቻችን ፊት ይሰጠናል። በሚያስፈሩን ፊት፣ በሚያስጨንቁን ነገሮች ፊት እግዚአብሔር በእውነት ከጾምን ሰውነታችንን በእሱ ፊት በጾም ካዋረድን በተሰበረ ልብ በፊቱ ካለቀስን እግዚአብሔር አስፈሪዎች ናቸው በምንላቸው በዚህ ዓለም ነገሥታት ፊት የመወደድ የመፈራት የመከበር ሞገስና ጸጋን ይሰጠናል። ለዚህ አብነት የምትሆነን በስደት ዓለም በቤተ መንግሥት ውስጥ ገብታ ለእስራኤል መዳን ምክንያት የሆነችው አስቴር ናት። መጽሐፈ አስቴርን ያላነበበ ማንም የለም። ያ ታላቅ ሕዝብ ከስደት ምድር ወጥቶ እግዚአብሔር አምላኩ ከባርነት ምድር ከግብፅ አውጥቶ በበረሃው እየመራ ፀሐዩ እንዳቃጥለው ደመና እየጋረደ እንዳይርበው መና እያወረደ፣ እንዳይጠማው ከደረቅ አለት ላይ ውሃ አፍልቆ እያጠጣው፣ ባህር ከፍሎ በደረቅ አሻግሮ ለአባቶቹ የማለላቸውን የተስፋይቱን ምድር አወረሰ። ነገር ግን ሰው ቀላዋጭ ነው። ዓይኖቹ የተመለከቱትን ሁሉ ይወዳል። እግዚአብሔር ከዚህ ይጠብቀን። ያ ህዝብ ከመንገድ ከአሕዛብ የቀላወጣቸውን አማልክት ጣዖታትን ያጋንንትን መንፈስ ተለማመደ። በዚያ በቅድስና እንዲኖር እግዚአብሔርን በማምለክ እንዲኖር የተሰጠው ምድር ላይ ጣዖት ማምለክ ጀምረ። እግዚአብሔር በዚህ ምክንያት ህዝቡን ቀጣ፣ ከምድሩ አሰደደው። በማውቀው ህዝብ መካከል ይኖር ዘንድ ግድ ሆነ። በመቶ ሀያ ሰባት አገሮች ያንን ታላቅ ህዝብ እግዚአብሔር በተነ። ዛሬ ኢትዮጵያዊ የሌለበት ቻይና አገር ሁሉ ኢትዮጵያዊ ያለ የሌለበት የለም። እዚህ አሁን ቻይናን አስቡት። ምን አለ የሌለ ያልገባበት ስፍራ የለም። ኢትዮጵያዊ ተበትኗል በምድር ዓለም ላይ ለምን ተመልከቱ ያን በተነው? ነው እንደገና እግዚአብሔር ምን አደረገ መሰላችሁ በዚያ በተሰደደበት ምድር ላይ እንደገና ብዙ ቅጣት እግዚአብሔር አመጣበት። አንድ ቀን በዚያ ምድር ሳሉ ሐማ የተባለ በቤተ መንግስት ውስጥ ያለ አንድ ሹም ሁሉ እንዲሰግዱለት አደረገ። ግን እውነትን የያዘ በሃይማኖት የጸና የቱንም ያህል አገሩን ለቆ በማያውቀው ህዝብ መካከል የመኖር ግዴታ ቢያጋጥመውም ጉልበቱ ግን ለእግዚአብሔር ብቻ ነው የሚንበረከከው። ከዚያ ከተበተነው ህዝብ መካከል አማ ህዝቡን ሲያሰግድ መርዶኪዎስ የተባለ የለም፣ ጉልበቴ ለእግዚአብሔር እንጂ ለሰው አይንበረከክም አለ። የሐማ ትዕቢት በመርዶኪዎስ ላይ ክፉ ነገር እንዲያስብ አደረገው። ወዲያውኑ በሱሳ ግንብ ላይ መርዶኪዎስን ለመግደል ሲል በዚያ በመቶ ሀያ ሰባት ሀገሮች በተበተኑት እስራኤል ላይ የሞት አዋጅ ተነበበ። ያን ጊዜ ከሱሳ ግንብ ስር ሆኖ ማቅ ለብሶ ትቢያ ነስንሶ በስደት ስላለው ህዝብ የእግዚአብሔር ምሕረትና ቸርነት እንዲወርድለት ይጸልይ የነበረ መርዶኪዎስ በወገኖቹ ላይ የታወጀውን የሞት አዋጅ ሲሰማ የበለጠ ልብሱን ቀደደ። የቤተ መንግሥት ጠባቂዎችን ወደ ንግስቲቱ ላከ። እንግዲህ ስሚ፣ በወገኖችሽ ላይ የሞት አዋጅ ታውጇል። አንቺ ቤተ መንግሥት የገባሽበት ምክንያት ለራስሽ ምቾትና ድሎት ሳይሆን አንድ ቀን ህዝብሽ በመከራው ሲወድቅ ለመታደግ ምክንያት ተሆኝ ዘንድ ነውና ንጉሡ ዘንድ ቀርበሽ በወገኖችሽ ላይ የታዘዘውን የሞት አዋጅ አስነሻላት እንዴ። እንዴት ይሆናል? ንግስቲቱ ያለ ሰላሳ ቀን ወደ ንጉሱ መግባት አትችልም። ያለ ቀኗ ብትገባ ትገደላለች። ያን ጊዜ ንግስት አስቴር የለም፣ እኔ ያለ ቀኔ ንጉሱ ፊት ብገባ፣ ምንም እንኳን ወገኖቼ ቢሆኑም፣ ህጉን በመተላለፍ ምክንያት መቀጣው ቅጣት ሞት ነው አለች። ያን መርዶክዮስን እንግዲህ ስሚ አንቺ ለወገኖችሽ ባትሆኚ እግዚአብሔር ወገኖቹን የሚያድንበት መንገድ አለው። አንቺና ቤተሰቦችሽ ግን ወዮልሽ። ተመልከቱ። ያን ጊዜ ንግስት አስቴር ፍራጅ እንዲና ከሆነ በንጉሱ ፊት ያ የሞቱ አዋጅ በእኔ ላይ እንዳይታወጅብኝ፣ የንጉሱ ፍርድ በእኔ ላይ እንዳይፈጸም እባካችሁን ለሦስት ቀን ጹሙልኝ አለች። በዚያ በንጉሱ ፊት የመወደድና የመፈራት የመከበርን ሞገስ እግዚአብሔር እንዲሰጠኝ ከታናሽ ጀምሮ እስከ ታላቅ በስደት ሀገር የምትኖሩ ወገኖቼ ስለ እኔ ጸልዩ። ያን ጊዜ ጾሙ ሲያበቃ ንጉሡ ጋር እገባለሁ አለች። ንግሥት አስቴር እንደ ቃሏ ህዝቡ ሁሉ ጾመ ሦስት ቀን ልብ አድርጉ። ከዚያ በኋላ በሦስተኛው ቀን ንግሥት አስቴር የንግሥትነቷን ልብስ ለብሳ ንጉሡ ካለበት እልፍኝ ስትገባ እንደ ፈራችው ሞት ሳይሆን የታወጀባት እንደ ፈራችሁ የንጉሥ ፍርድ ሳይሆን የታወጀባት ያ ተፈራውናት ያ ተጨነቅለት የነበረው ጉዳይ ተወግዶ ንጉሡ የመቀበሉን ምልክት አሳያት። ደስ አላት። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ዛሬ ወገኖች፣ የክርስቲያኖች እያንዳንዳችን ኑሯችን የተጨነቀበት የግል ጉዳይ አለን። ግራ የተጋባንበት የግል ጉዳይ አለን። መልስ ያጣንበት የግል ጉዳይ አለን። በግለሰብ፣ በቤተሰብ፣ በማህበረሰብ፣ በሀገር አቀፍ፣ በዓለም አቀፍ ችግር አለ። አለማችን እኮ በድሎት በምቾት ላይ አይደለችም። ፍርሃት ነው፣ ጭንቀት ነው። እያንዳንዱ በሩም ቤቱን ዘግቶ የሚያለቅሰው ሰው ብዙ ነው። በተለይ እኛ ተሰደንም አላረፍንም። እርስ በእርሳችን ተጨቃክነናል። በዘር ዱላ እንደባደባለን። አጥራችን በስቷል። የምንለያይበት ነገር በዝቷል። አሁን እግዚአብሔር እንዲለመነን ያስፈልጋል ወገኖች። ዝም ብሎ ባህል ሆኖ አይለፍ። ይህ ጾም አሁን እንኳን ነው ያለው። እዛ መስቀሉ ላይ ተሰቅሎ ከግራው የተሰቀለው ወንበዴ ምንድነው ያለ? ራሱ አምላክ ከሆነ ለምን ራሱን አድንም ማለት ጀመረ። ተሰቅሎ ፍርድ ውስጥ ሆኖ በቀኝ የተሰቀለው ምን አለ? አሁን እንኳን አንተ ፍርድ ውስጥ ሆነ እንኳን አታምንም? በዚህ ስቃይ ውስጥ እንኳን አሁን ልብህ አይሰበርም? አለው። ያ ቃል ዛሬ ለኛ የሚገባን ቃል ነው። አሁን እንኳን ተበትለን፣ ተሰደን፣ እርስ በርሳችን ተለያይተን ካልተማርን ልባችንን ካልሰበርንና ወደ ንስሐ ካልተመለስን መቼ ነው መቼ ነው ወገኖች የክርስቲያኖች? ስለዚህ ወቅቱ እራሱ አስተማሪ ነው እና ለንግሥት አስቴር ሞገስን የሰጣት በንጉሱ ፊት ጾም ነው ከእውነት ከቀረበ ከጸሎት ጋር ዋጋ አለው። ስለዚህ በሚያስፈራን ነገር ሁሉ ፊት ስንቆም ድል አድራጊዎች እንድንሆን አሸናፊዎች እንድንሆን አስፈሪዎቻችን ከእግራችን በታችን እንዲወድቁ ጭንቀታችን ሁሉ ከእኛ እንዲወገድልን በአግባቡ ሆነን ከጾምን ጾም ጠቃሚ ነው። ጾም ሌላው ጥቅሙ ከታዘዘ መቅሰፍት ይሰውራል። የቱንም ያህል ከቁጥጥር የሆነ ችግር ቢገጥም በእውነት ከተጾመና ከተጸለየ እግዚአብሔር በቀረበው የጾም መዋረድ ውስጥ የሚደረገውን ጩኸት ይሰማል። እሱ ወደ ጩኸታችን ራሱን ዘንበል ያደርጋል። ክርስቲያኑ ይሄንን በጾመ ነነዌ ማየት ትችላላችሁ። እግዚአብሔርን የማያውቅ ሕዝብ ነው የነነዌ ሰው ከእግዚአብሔር ጋር የአምልኮ ግንኙነት የሌለው ህዝብ ነው፣ ግን ክፋቱ በአምላኩ በእግዚአብሔር ፊት ወጣ። እግዚአብሔርም ስለ ክፋታቸው የእሳት በረድ ሊያዘንብባቸው አሰበ። ግን ሳያስተምር ሳይመክር እግዚአብሔር አይቀጣም። ስለዚህ ከመቀጣታቸው አስቀድሞ ዮናስን ላከው። ዮናስ አንድ ቀን ነው የሰበከው። እኛ ስንት ቀን እንደተሰበክን አስቡ እንግዲህ ስንት ቀን ነው የሰበከው? ዮናስ አንድ ቀን። የአንድ ቀኗ ስብከት የነነዌ ሕዝብን ከሰው ጀምሮ እስከ እንስሳ ድረስ በአምላኩ ፊት እንዲያለቅስ ነው ያደረገው። ያን ጊዜ ታዞ የነበረው መቅሰፍት ወርዶ እንደ ደመና ይታይ ነበር። ሰማዩ ቀልቷል። ያ የቀላ ሰማይ የቋጠረው ዝናብ ሳይሆን እሳት ነው በዛች ምድር ላይ ያለውን ፍጥረት ሊበላ የተዘጋጀ የእግዚአብሔር ፍርድ ነበረ። ግን በእውነት ከተጸለየ፣ በእውነት ከተለቀሰ፣ በእውነት በአምላክ ፊት ራስን ማዋረድ ከተቻለ የቱንም ያህል የቀረበ የእግዚአብሔር ፍርድ ቢኖር እግዚአብሔር ያነሰዋል፣ እግዚአብሔር ይገፋዋል። ቀና ብለው ሲመለከቱት የሚያስፈራው ያ እሳት የቋጠረው ደመና ሶስት ቀን በተደረገው ጸሎትና ጾም ብሩ ደመና ሆነ። እግዚአብሔር የተመሰገነ ይሁን ዛሬ በእያንዳንዳችን ህይወት ላይ ያፍርዳል። ዛሬ በሀገራችን በኢትዮጵያ ላይ አለን፣ በዓለማችን ላይ አለ። እግዚአብሔር እንዲጎበኘን ያስፈልጋል። ወገኖች አሁን እንዲሁ በቸልታ የምናልፍበት ጊዜ አይደለም። ብዙ ነገሮች መብቃት አለባቸው። መለያየቱ መቆም አለበት። በፍቅር መኖር አለብን። እግዚአብሔር ሀገራችንና ህዝባችንን እንዲያስበን በእውነት ወደ እግዚአብሔር መመለስ አለብን። ያን ጊዜ ያ መቅሰፍ ተወገደ። ስለዚህ ጾም ጥቅሙ ይሄ ነው። ዛሬም በዓለም ላይ ያለውን በሀገራችን ላይ በህዝባችን ላይ በእያንዳንዳችን ህይወት ላይ ተደቅኖ ያለውን አደጋ እግዚአብሔር እንዲያስወግድልን በአግባቡ መጾም አለብን። ሌላው ሶስተኛው የጾም ምግብ የጾም የጾም ጥቅም የተሰወረ ምስጢር ይገልጻል። ችግር እኮ ነው። ስለ ጾም ሲነሳ ምግብ ነው አደ ትዝ እና የተሰወረ ሚስጥር ይገልጻል ነው። ይሄንን በትንቢተ ዳንኤል ምዕራፍ ሁለት ቁጥር አራት ላይ ብትመለከቱ ንጉሱ ሚስጥሩ ህልሙ ተሰወረው። ንጉሱ ናቡከደነጾር ህልሙም ፍቹም ጠፋው። አይጣለው! አንዳንድ ጊዜ ግን አንድ ነገር አለ፣ የሚያውቀው ነገር ለሊት ሙሉ ሲያሰቃየው ያደረ ነገር አለ። ማን ያምጣው ያንን ነገር? በሀገሩ ያሉ አስማተኞች፣ ጠንቋዮች፣ መተተኞች በሙሉ ተጠርተው ቢጠየቁ መልስ መስጠት አቃታቸው። ንጉሱ የህልሙ ፍችና ህልሙ ስለጠፋሁ ተጨንቆ ሳለ ዳንኤል የንጉሱን መልእክተኞች አገኝና ጊዜ ይሰጠኛል እኔ የንጉሱን ህልም ከነፍቹ እናገራለዋል ግን ጊዜ አለ ያ ጊዜ ዳንኤል የጠየቀው ጊዜ የጾም ጊዜ ነበረ ዳንኤል የጠየቀው ጊዜ የጸሎት ጊዜ ነበረ የቱንም ያህል ከሰዎች ህሊና ቢሰወር ሰው ራሱን በአምላኩ ፊት በጾም አዋርዶ ከጸለየ እግዚአብሔር የተሰወረውን ይገልጻልና ዳንኤል በአምላኩ ፊት ጾመ፣ ጸለየ፣ እግዚአብሔር በሌሊት ገለጸለት ይላል። ስሙ ይክበር ይመስገን። በእውነት ራስን ማዋረድ ካለን እግዚአብሔር በሌሊት ገለጸለት። ሌላው የጾም ጥቅም በሕይወታችን የሚገጥመንን እንቅፋት ለማስወገድ ኃይል ይሰጠናል። አንዳንድ ጊዜ ክርስቲያኖችም ሆነን ቤተ ክርስቲያንም እየመጣን ዘምረንም ሰብከንም አስቀድሰንም እንደክማለን። አቅሙ ላይ አቅተናል በኃጢአት ፊት እንወድቃለን። በችግሮቻችን ፊት እንንበረከካለን። የሚገርማችሁ በእውነት እግዚአብሔርን በጾምና በጸሎት ከጠየቅ ነው፣ የቱንም ያህል አስቸጋሪዎች ናቸው ያልናቸው የኑሯችን ችግሮች ተጭነውን ቢያንበረክኩንም እግዚአብሔር ጾምን እና ጸሎትን ኃይል አድርጎ ለእኛ በመስጠት ድል አድራጊዎች እንድንሆን ያደርገናል። ይህንን የምናስተውልበት የመጽሐፍ ቅዱስ ክፍል በማቴዎስ ወንጌል ምዕራፍ 17 ቁጥር 14 ላይ ብትመለከቱ አንድ ታሪክ ታገኛላችሁ። ሐዋርያት ከተማሩ በኋላ ሁለት ሁለት አድርጎ ላካቸው፣ አጋንንትን የማስወጣት የማሰር ስልጣን ሰጥቶ እንዲያስተምሩ ላካቸው። አንድ ቦታ ላይ ሐዋርያት ተቸገሩ። አንድ በአጋንንት መንፈስ የታሰረ ሰው አጋጠማቸውና ያንን አጋንንት ለማስወጣት ሲሞክሩ ያ መንፈስ በቀላሉ ሊለቅ የማይችል መንፈስ ነው። አንዳንድ ጊዜ እንዲህ አይነት ችግር አለ። አጋንንትም ይለማመዳሉ እኮ የጸሎቱን ይለምዱትና ቢጸለይ ቢጸለይ አሽፋፊ ነው የሚሆኑት። እንደውም የሚባል ነገር አለ መሰለኝ ካህኑ አጋንንትን ለማስወጣት የታመመውን ሰው ፊታቸው አስቀምጠው ውዳሴ ማርያሙን፣ አንቀጽ ማርያሙን፣ ዳዊቱን ይጸለያሉ። ይስቃል እሱ በልጁ ላይ አድሮ እንዲህ ሲጣምን ያስቀዋል እያሉ ስብሮ ይጸለያሉ። ረኔታ አንድ ጊዜ ይቆየዋል እርሷ አሁን የሚጸልዩትን በጥሬ ንባቧለሁ እኔ በዜማ አውቀዋለሁ አለ ይባላል ሴጣኑ እና ትንሽ ትንሽ ጠንከር ያለ ጸሎት ፈልጓል ማለት ነው። ታዲያ ሐዋርያት በጣም አስቸግራቸውና ጌታ ጋር መጡትና ጌታ በአንድ ጊዜ አጋንንትን ከዛ ሰው አስወጣ። ጌታ ወይ ለእኛ ሊወጣልን ያልቻለው ለምንድን ነው አሉ። ከእምነታቸው ማነስ ነው አለ። ከእምነታቸው ማነስ እንዲህ አይነቱ ይላል። እዛው መጽሐፍ ቅዱስ ላይ ከጾምና ከጸሎት በቀር ሊወጣ አይችልም ይላል። ከጾምና ከጸሎት ነው የሚለው። ሐዋርያት ሳይጸልዩ ቀርተው አይደለም ወገኖች፣ ክርስቲያኖች። አንዳንድ ጊዜ ግን እጅግ በጠለቀ መንፈስና በተሰበረ ልብ እግዚአብሔር ፊት ልንበረከክለት የሚገባ ችግር ያጋጥመናል። ያንን ይፈልጋል ነው። ለዛ ኃይል የሚሆነን፣ በደከምንበት ጊዜ ኃይል የሚሆነን ጾም ነው። ለዚህ ነው ጌታ ጾምና ጸሎት አለ። ጾም ኃይል ስለሚሆን አምስተኛው የጾም ጥቅም የአጋንንትን ፈተና ድል የምነሳበትን ጥበብ ይሰጠናል ይሄ አምላካችን መድኃኒታችን ኢየሱስ ክርስቶስ አርባ ቀንና አርባ ሌሊት ከጾመ በኋላ በሴጣን ይፈተን ዘንድ ወደ እሱ ሴጣን ቀረበ ነው የሚለው ክርስቶስ በሶስት ነገር ተፈትሎ ሶስቱንም የዲያብሎስ ፈተና ድል ያደረገበት ጥበብ ነው እንዲህ አይነት መንፈሳዊ ጥበብን ሁሉ ማግኘት ይቻላል በሕይወታችን ለሚያጋጥመን ፈተና፣ በሕይወታችን ለሚያጋጥመን ችግር፣ በሕይወታችን ለሚያጋጥመን ማናቸውም ነገሮች እኛ መፍትሄ ለማግኘት የምንችልበትን ጸጋ ከጾም ማግኘት ይቻላል። ለዚህ ነው ክርስቶስ ከአርባ ቀን ጾም በኋላ ሲፈተን የፈተናውን አመጣጥ በጥበብ ድል ያደረገው። ስለዚህ ወገኖች፣ የክርስቲያኖች ያለንበት ወቅት እግዚአብሔርን የምንለምንበት እግዚአብሔርን የምንጠይቅበት ወቅት ነውና ከመቼውም ጊዜ በላይ በፍቅር በአንድነት፣ በሰላም ሆነን አምላካችን እግዚአብሔር ለእኛ ያደረገውን ቸርነት እያሰብን ምረቱን መለመን አለብን። እግዚአብሔር በፍቅር ወዶናል። የእሱ ፍቅር መለኪያ የለውም። ስለ ፍቅሩ ራሱን ከሰማይ አውርዶ በከብቶች በረት አስተኝቷል። ስለ ፍቅሩ በመስቀል ላይ ተሰቅሏል። ስለ ፍቅሩ የኛን ሕማምና መከራ እሱ ተቀብሏል። እሱ የኛን የኃጢአት ዋጋ ያለ ኃጢአቱ ተቀብሎ እኛ ከነበረብን ኃጢአት ነፃ አውጥቶናል። አጥተነው የነበርነውን ክብር መልሶልናል። ልጆቹ ተብለን እንድንጠራ አባ አባ ብለን ወደ እሱ የምንጮህበትን የልጅነትን መንፈስ አጎናጽፎናል። ከአሁን በኋላ ልጆች እንጂ ባሮች አይደላችሁም ተብለናል። ወገኖቼ ክርስቲያኖች በዚህ የልጅነት ክብር ውስጥ ሆነን በዚህ የልጅነት ክብር ውስጥ ሆነን በእውነት እግዚአብሔር እንዲሰማን ካቀረብን ጸሎታችንን፣ በእውነት እግዚአብሔር እንዲሰማን በእሱ ፊት በጾማችን ከተዋረድን እግዚአብሔር ለማንኛውም የኖሯችን ጥያቄ መርስ ይሰጠናል። ያስተማረን የመከረን አምላካችን እግዚአብሔር ስሙ ይክበር ይመስገን።